የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮቻችን፣ ሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዛሬ በኒውዮርክ ተከፍቷል። አንዱ የምሽቱ ትኩረታችን ይሆናል። የምናስተናግዳችሁ ቆንጅ ታዬና አሉላ ከበደነን። ሰኔ አስራ አምስት ቀን ሁለት ሺ አስራ አንድ አመተ ምህረት በባህር ዳር እና በአዲስ አበባ የተፈጸሙትን ጥቃቶች የተመለከተው ምርመራ እንደቀጠለ መሆኑን

ፌዴራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰው ለአሜሪካ ድምፅ ያስታወቁበትንም ይዘናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕም በጉባኤው መክፈቻ ያሰሙትን ንግግር ጨምረን ይዘናል። አቀናባሪያችን ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሪየስ ሪጀስ። እንደ ተለመደው እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። በቅድሚያ የዕለቱን የዓለም ዜና እናቀርባለን።

If you want freedom, take pride in your country. If you want democracy,

ነጻነት የምትፈልጉ ከሆናችሁ በአገራችሁ ክሩ። ዲሞክራሲን የምትሹ ከሆናችሁ ሉዓላዊነታችሁን አስከብሩ። ሰላም ፈላጊ ከሆናችሁ አገራችሁን ውደዱ። ብልህ መሪዎች ምንጊዜም ቢሆን የራሳቸውን ሕዝብና የራሳቸውን አገር ጥቅም ነው የሚያስቀድሙት። መጪው ዘመን የዓለም አቀፋዊነት አቀንቃኝ ሳይሆን የአገር ወዳዶች ዘመን ነው።

የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ በኒውዮርክ የተባበሩት መንግስታት ድርጅት ካደረጉት ንግግር የተወሰደ ነው። ቀደም ብለን እንደጠቆምነው ሙሉ ዘገባውን በዕለቱ አቢይ ርእስ ይዘናል። አሁን በቀጥታ ወደ ሰዓቱ ያለም ዜና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ

ስለ አሜሪካ ጦር ኃይል ታላቅነት በማውሳት ስለ ንግድ፣ ስለ ኢሚግሬሽን እና ብሔርተኝነት ፖሊሲዎቻቸውን በመሟገት ንግግር አድርገዋል። ዓለም አቀፋዊነት ግሎባሊዝም የሀገሮችን ለጋራ አላማ አብሮ መስራት መልቲላትራሊዝም ምንጊዜም በመቃወም የሚታወቁት ትራምፕ በተባበሩት መንግስታት ድርጅት ሶስተኛቸው የሆነውን የዛሬው ንግግራቸውን

የሚከተሉትን ቅድሚያ ለአሜሪካ አሜሪካ ፍርስት ፍልስፍና ባስተጋባ መልኩ ነበረ የከፈቱት።

ቀደም ሲል የፕሬዚደንቱን ንግግር እንደሰማ ነው። ነጻነት የምትፈልጉ ከሆናችሁ በሀገራችሁ ኩሩ። ዲሞክራሲን የምትፈልጉ ከሆናችሁ ሉዓላዊነታችሁን አስከብሩ። ሰላም ፈላጊ ከሆናችሁ ሀገራችሁን ውደዱ። ብልህ መሪ ምን ጊዜም ቢሆን የራሱን ሕዝብና የራሱን ሀገር ጥቅም ነው የሚያስቀድመው። መጪው ዘመን ያለም አቀፋዊነት አቀንቃኞች ሳይሆን የሀገር ወዳዶች ዘመን ነው ሲሉ ተሰምተዋል።

ፕሬዚደንት ትራምፕ ዓለም አቀፍ ንግድን ይዞታ የመቀየር ራዕያቸውን አስመልክተው አውስተዋል። በንግግራቸው ከቻይና ጋር የቀጠለውን የንግድ ንትርክም አስመልክተው ያቺ ሀገር ፍትሐዊ ባልሆነ የንግድ አሰራር የምትንቀሳቀስ ነች ሲሉ ወቅሰዋል። የኢሚግሬሽን ፖሊሲዎቻቸውን በመከላከል የተናገሩት ፕሬዚዳንት ትራምፕ በማህበራዊ ፍትህ ስም የሚቃወሙኝ

ለህገወጥ የሰው አዘዋዋሪና ለሱስ አስያዥ መድኃኒት በድብቅ አስተላላፊዎች ሽፋን የሚሰጡ ናቸው ሲሉ አጥብቀው ወንጅለዋል። ትናንትና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አለም

በጸረ የአየር ንብረት ለውጥ ትግሏ ድል እየተመታች ነች ሲሉ ያስጠነቀቁበትን ንግግር አድርገዋል። በመንግስታቱ ድርጅት ዓመታዊ ጠቅላላ ጉባኤ ባደረጉት ንግግር ይህን ያሉት ዋና ጸሐፊው ይሁን እንጂ ዛሬም ቢሆን የዓለም አቀፉን ክስተት አንደምታ ለመቀልበስ ጊዜ አለ ነው ያሉት።

ከአሁን ቀደም ያልነበረ የአየር ሙቀት የማያባሩ ዝናቦችንም እያስተዋልን ነው። ሳይንሱም ሊካድ የማይችል ደረጃ ላይ ነው ያለው ያሉት ጉቴሬሽ አለም እየተንቀሳቀሰ ቢሆንም፣ በተገቢው ፍጥነትም ባይሆን በትክክለኛው አቅጣጫ እየተጓዘ ነው። ያም ከከርሰ ምድር የሚወጡ ነዳጆችን መጠቀምን እየተወ ወደ አረንጓዴ ኢኮኖሚ እያመራ ነው ብለዋል።

ፕሬዚዳንት ትራምፕ በአየር ንብረት ለውጥ ላይ ጥርጣሬ ይኑራቸው እንጂ በትናንቱ ጉባኤ ላይ ለአጭር ጊዜ ብቅ ብለው ነበር። በውይይቱ ላይ ከስልሳ የሚበልጡ ሀገሮች መሪዎች ተካፍለዋል። ሁሉንም በአብይ ርዕስ ይዘነዋል።

በሁለቱ የቦይንግ ኩባንያ 737 ማክስ አውሮፕላኖች ላይ በደረሱት አደጋዎች የሞቱት ሰዎች 146 ቤተሰቦች እያንዳንዳቸው ወደ 145000 ዶላር የሚጠጋ ካሳ ከኩባንያው ሊሰጣቸው መሆኑ ተዘገበ። ቦይንግ በኢንዶኔዥያና በኢትዮጵያ በደረሱት አደጋዎች ለሞቱት ሰዎች ቤተሰቦች ካሳ የሚውል 50 ሚሊዮን ዶላር መመደቡን

አስታውቋል። በዚያም መሰረት የካሳ መቀበያ ማመልከቻዎችን ትናንት ሰኞ መቀበል የጀመረ ሲሆን ማመልከቻውን መቀበል የሚያቆምበትን የጊዜ ገደብ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 31 ማለትም በኢትዮጵያ የዘመን አቆጣጠር ታህሳስ 21 2012 ዓ ም እንደሚሆን አስታውቋል። የቦይንግ ዋና ስራ አስፈጻሚ ዴኒስ ሚለንበርግ ባወጡት በዚህ መግለጫ የካሳ

ክፍያው መከፈቱ በአደጋው የተጎዱ ቤተሰቦችን ለመርዳት በምናደርገው ጥረት አንድ ትልቅ እርምጃ ነው ብለውታል። ቦይንግ እንዳለው በኩባንያው ላይ ክስ የመሰረቱ ቤተሰቦችም ጭምር የመክሰስ መብታቸውን መሰረዝ ሳያስገድዳቸው ካሳውን ለመቀበል የሚችሉበት ሁኔታ መኖሩን ነው ኩባንያው ያመለከተው።

ወደ ኬንያ ናይሮቢ ለመብረር እንደተነሳ በጥቂት ደቂቃዎች ውስጥ ከተከሰከሰው እና በውስጡ የነበሩ 157 ሰዎች ካለቁበት የኢትዮጵያ አየር መንገድ አውሮፕላን አደጋ ወዲህ የቦይንግ 737 ማክስ ጀቶች በሙሉ ከብረራ እንደታገዱ ናቸው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ

ከዩክሬን ፕሬዚደንት ጋር በቴሌፎን ከመነጋገራቸው ጥቂት ቀናት ቀደም ብለው ለዚያች ሀገር የተመደበው የ አራት መቶ ሚሊዮን ዶላር እርዳታ እንዳይለቀቅ አዘው እንደነበረ አረጋግጠዋል። ስለ ጉዳዩ ከወጣው ጥቆማ በተያያዘ የዩናይትድ ስቴትስ ምክር ቤትና ዋይት ሀውስ በእሰጥ አገባ ተጣምደዋል።

ፕሬዚደንቱ በኒውዮርክ የተባበሩት መንግስታት ድርጅት ለጋዜጠኞች በሰጡት ቃል ለዩክሬን የሚሰጠው የእርዳታ ገንዘብ ይያዝ ያልኩት የአውሮፓ ሀገሮች ተጨማሪ እርዳታ እንዲያዋጡላት ለመሞከር ብዬ ነው ብለዋል። የእርዳታውን መያዝ በተመለከተ ገንዘቡ እንደሆነ ተሰጥቷል። ነገር ግን በፊትም ቢሆን እኔ ስናገር ቆይቻለሁ። አሁን አሁንም ቢሆን በአውሮፓና ሌሎች ሀገሮች ለዩክሬን እርዳታ የማያዋጡ ከሆነ መያዜን ወይም እንዲ

እንዲያዝ ማዘዜን እቀጥላለሁ ነው ያሉት። ፕሬዚደንቱ የእርዳታው ገንዘብ እንዳይለቀቅ ማዘዛቸውና ትእዛዛቸውም ገንዘቡን ስራ ላይ ለመዋል ያስፈልግ እንደሆን ይጠና ከሚል ማሳሰቢያ ጋር ለውጭ ጉዳይ ሚኒስቴርና ለመከላከያ ሚኒስቴር ትእዛዙ መድረሱን የተለያዩ ያስተዳደሩ ከፍተኛ ባለስልጣናት መናገራቸውን

ትናንትና አሶሲየትድ ፕሬስ፣ ዋሽንግተን ፖስትና ኒውዮርክ ታይምስ ባወጧቸው ዘገባዎች አመልክተዋል። ፕሬዚደንቱ የዲሞክራቲክ ፓርቲ ዋና እጩ ተፎካካሪ ጆ ባይደን እና በዩክሬን የነዳጅ ኩባንያ ለአመታት በቦርድ አባልነት በሰሩት

በልጃቸው በሀንተር ባይደን ላይ ምርመራ እንዲከፈት ግፊት አድርገዋል ነው የተባሉት። ሚስተር ትራምፕ ከዩክሬኑ መሪ ጋር በቴሌፎን ባደረግኩት ንግግር የፈጸምኩት አንዳችም ጥፋት የለም በማለት አጥብቀው እየተሟገቱ ናቸው። በዩናይትድ ስቴትስ የተወካዮች ምክር ቤት የሶስት ኮሚቴዎች ሊቃነ መናብርት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ

ሚስተር ትራምፕ ከዩክሬኑ መሪ ቮሎዶሚር ዜሌንስኪ ጋር የተነጋገሩትን የሚመለከቱ ሰነዶችን በሙሉ አቅርቡ ሲሉ ጠይቀዋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ፓርላማውን ለአምስት ሳምንታት በማገድ የወሰዱት እርምጃ ህገወጥ ነው፣ ተሰርዟል ሲል ጠቅላይ ፍርድ ቤቱ ዛሬ ውሳኔ ሰጠ።

የብሪታንያው ጠቅላይ ፍርድ ቤት ሙሉ በሙሉ ድምፅ ባስተላለፈው በዚህ ውሳኔ ጠቅላይ ሚኒስትሩ ፓርላማው መንግስትን በተጠያቂነት የመያዝ ስራውን እንዳያከናውን ከልክለዋል ነው የተባሉት። ጠቅላይ ሚኒስትሩ ፓርላማውን ያገዱበት ወቅት ብሪታንያ ከአውሮፓ ህብረት የምትወጣበት የጊዜ ገደብ ከመድረሱ አስቀድሞ ከቀሩት ስምንት ሳምንታት ውስጥ አምስቱን ሳምንት ተዘግቶ እንዲቆይ ያደረጉበትን ይህን አካሄድ

ፍርድ ቤቱ አጽንኦት ሰጥቶበታል። ጠቅላይ ሚኒስትር ጆንሰን የጠቅላይ ፍርድ ቤቱን ውሳኔ አልስማማበትም፣ ነገር ግን ውሳኔውን አከብራለሁ ብለዋል። ጆንሰን ብሪታንያ ከአህጉራዊ ህብረት አወጣጧን አስመልክቶ ስምምነት ላይ ቢደረስም ባይደረስም ማስወጣቴ አይቀርም ማለታቸውም ይታወሳል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን በዓለም ዜና የጀመረው የማክሰኞ ፕሮግራማችን በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት

ደግሞም 94.3 አሃዱ ሬዲዮ ላይ አሃዱ ኤፍኤም ላይ እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው የሚሆነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ያህል እናሰማ።

የሆነ ጊዜ ሰው ይሞታል፣ ይህ ተብሎ ይሰማል። ከዛ ፍራቻም አለ። መረጃ የደረሳቸው የመከላከያ የፌዴራል የሚልዩ አይነ አካላቱ አጭሆን ምናምን ይንቀሳቀሳሉ። በቅርብ ጊዜ እንደዚሁ ብዙ ሰራተኞች የተጎዱብንም አሉ። የአካል ጉዳትም እንደገና ሞትም የደረሰባቸው ሰራተኞች አሉ። ከውትሮ በተለየ ሕይወት ማጣት፣ መንገድ መዝጋት፣ የተለያዩ ነገሮች ተባብሰው ነበር። በደቡብ ክልል ደቡብ ኦሞዞን በሚገነቡ የስኳር ፋብሪካ

ሰራተኞች ላይ በታጠቁ ኃይሎች ይፈጸማል ስለተባለ ጥቃትና ግድያ የተጠናቀረ ዘገባ ይዘናል። አድማጮች ቆየት ብሎ በዜና መጽሔት ክፍለ ጊዜ ይቀርባል። አሁን በቀጥታ ወደ ቀዳሚው የዕለቱ አብዮስ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ በኒውዮርክ በሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ መክፈቻ ንግግር አሰምተዋል። በሌላ በኩል በትናንትናው ዕለት

ከ60 ሀገራት የተሰባሰቡ የዓለም መሪዎች ወደ ከባቢ አየር የሚተነውን የካርቦን ልቀት መጠን ለመቀነስ በሚቻልበት መንገድ ላይ ያተኮረ ውይይት አካሂደዋል። ፕሬዚዳንት ትራምፕ ከአየር ንብረት ለውጥ ጋር ተያይዘው በሚነሱ ጥያቄዎችና በተያያዙ ጥረቶች ላይ ጥርጣሬ እንዳላቸው ቢታወቅም ለአጭር ጊዜ ወደ ጉባኤው ስፍራ ብቅ ብለው እንደነበረ ነው የተዘገበው። የአሜሪካ ድምጹ ሳዲቅ ኡል ኢስላም

ከኒውዮርክ ያጠናቀረው ዘገባ አለ። አዳነች ፍስሐዬ ታቀርባለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር አድርገዋል። ፕሬዚደንት ትራምፕ ግሎባሊዝምን ሲቃወሙና የተባበሩት መንግስታት ድርጅት መሰረት የሆነውን አካታችነት ሲነቅፉ ቆይተዋል። ይሁንና የድርጅቱን ጠቅላላ ጉባኤ በማስተናገድ ላይ ያለችው ሀገር መሪ እንደመሆናቸው መጠን በጉባኤው ተገኝተው ንግግር ማድረጋቸው አልቀረም።

ዩናይትድ ስቴትስ ከማንኛውም ሀገር ጋር ግጭት የማካሄድ ፍላጎት ባይኖራትም ለአሜሪካ ጥቅም ከመከላከል ወደ ኋላ አትልም ብለዋል። ዩናይትድ ስቴትስ ስንት ትሪሊዮን ዶላርስ ስንስ ማይ ኤሌክሽን ቱ ኮምፕሊትሊ ሪቢልድ አወር ግሬት ሚሊታሪ

የዩናይትድ ስቴትስ እኔ ከተመረጥኩበት ጊዜ አንስቶ ታላቁን ወታደራዊ ኃይላችንን ለማጠናከር የሁለት ነጥብ አምስት ትሪሊዮን ዶላር አውጥታለች። አገራችን ከዓለም እጅግ ሀያልም ነች። ይህን ኃይላችንንም ምንጊዜም ቢሆን ባንጠቀምበት እንመርጣለን። ፕሬዚደንት ትራምፕ የዲፕሎማሲ በራቸውን ክፍት ማድረጋቸው አልቀረም። አንዳንድ የአሜሪካ ጠላቶች የነበሩ ሀገሮች አሁን

ቅርብ ወዳጆቿ ሆነዋል ሲሉ ተናግረዋል። ዩናይትድ ስቴትስ ቋሚ ጠላትነትን አታምንበትም። አጋሮቻችን እንጂ ጠላት ጠላቶችን አንፈልግምና። የዛሬው የተባበሩት መንግስታት ድርጅት ጠቅላላው ጉባኤ ከመጀመሩ በፊት ትላንት የአየር ለውጥ ጉባኤ መካሄዱ የሚታወቅ ነው።

የዓለም መሪዎች የካርቦን ልቀት ለመቀነስ የሚቻልበትን መንገድ ለመፈለግ ብርቱ ጥረት እንዲያደርጉ በመጠየቅ በዓለም ዙሪያ ባሉት ከተሞች የተቃውሞ ሰልፎች እየተካሄዱ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ትውልዳቸው ዓለምን የመጠበቅ ኃላፊነቱን እንዳልተወጣ ገልጸዋል።

እኛ እዚህ ጉባኤ ላይ ባለንበት በአሁኑ ወቅት የዓለማችን ደኖች እየጋዩ ነው። ኢንዶኔዥያ ካሉት በአስር ሺዎች ሄክታሮች የሚቆጠሩ የደኖች ጥቅጥቅ እየጋመ እየጤሰ ነው። አማዞን ላይም በሚሊየን ሄክታሮች የሚገመቱ ደኖች መጋየታቸውን ቀጥለዋል። በብራዚል አማዞን ደን ላይ የደረሰው ቃጠሎ ከሕዋ ካርቦን የሚስቡ አካባቢዎች

ለጉዳት መጋለጥ ሲያሳስብ ቆይቷል። በሚጋየው እሳት ማህል ያለችው ማናውስ የተባለችው ከተማ ከንቲባ አርተር ቪርጂሊዮ ኔቶ እርምጃ እንዲወሰድ ጥሪ አቅርበዋል።

ታላላቅ የዓለም መሪዎች ይህን ችግር አክብደው ካላዩ በስተቀር ዓለማችን ለመኖር የማታመች መሆኗ ቀርቶ መኖር የማይቻልባትም ትሆናለች። ፕሬዚዳንት ዶናልድ ትራምፕ የሚያቀርቡትን ሀሳብ ሁሉ ልንቀበል አንችልም። አቋማቸው ለመጻኢው ዓለም ስብዕና በጣም መጥፎ መሆኑን አይረዱምና። ፕሬዝደንት ዶናልድ ትራምፕ የአየር ንብረት ሙቀት የሚያስከትለው ችግርን አስመልክቶ

ጥርጣሬ ሲያንጸባርቁ ቆይተዋል። የካርቦን ልቀትን ለመቀነስ የሚደረገው ጥረት የአሜሪካ ሰራተኞችን ይጎዳል፣ የከሰልና የተፈጥሮ ጋዝ ኢንዱስትሪ ላይም ጉዳት ያደርሳል የሚል እምነት አላቸው። ፕሬዚዳንቱ ይህን ቢሉም ዩናይትድ ስቴትስ ውስጥ ባሉት አካባቢዎች የተሻለ ለውጥ ሊያመጡ የሚችሉ የአየር ለውጥ ፖሊሲዎች መኖራቸውን ወርልድ ሪሶርስ በተባለው ተቋም የሚሰሩ ተንታኝ ዴቪድ ዋስካው ጠቁመዋል።

Well, I think in the United States itself, we're um, continuing to see uh, በዩናይትድ ስቴትስ ውስጥ በራሱ ክፍለ ግዛቶቿ፣ ከተሞችና የንግድ ተቋማት የአየር ሙቀት የሚያስከትለውን ጫና ለመከላከል የራሳቸውን ጥረት እያደረጉ ነው። በእርግጥ በፌዴራል መንግስት ደረጃ መደረግ የነበረበትን ያህል አይሆንም። የፕሬዚዳንት ዶናልድ ትራምፕ አስተዳደር ፓሪስ ከተደረገው የአየር ንብረት ስምምነት

ወጥቶ በዩናይትድ ስቴትስ የነበሩትን የንጹሕ አየርና የውሃ ደንቦችን ቀልብሷል። በሌላ በኩል ግን ባለፈው ወር በቡድን ሰባት ጉባኤ ላይ ራሳቸውን ለአየር ንብረት ለውጥ የቆሙ አድርገው እንደሚያዩ ትራምፕ ተናግረዋል።

ስለ ከባቢ አየር ጥረት ከአብዛኞቹ ሰዎች የተሻለ እውቀት ያለኝ ይመስለኛል። ንጹሕ አየርና ንጹሕ ውሃ እንዲኖር እፈልጋለሁ። የሥራ ዕድል ያላት፣ የጡረታ አባል የሚኖራት፣ ሌሎችንም ብዙ ነገሮች ያሏት ግሩም የሆነች አገር እንድትሆን ነው የምንፈልገው። አሁንም ቢሆን ወሳኝ ለሆነው የኤሌክትሪክ መብራት አቅርቦት በከሰል የሚተማመኑ ሀገሮች መኖራቸው አልቀረም ህንድ

ቻይና እና ኢንዶኔዥያ የኤነርጂ አቅርቦታቸውን ለማሟላት ተጨማሪ የከሰል ተቋማትን እየገነቡ ናቸው። ለአየር ለውጥ መሻሻል የሚሟገቱ አክቲቪስቶች መንግስታት የካርቦን ድቀትን ለመቀነስ የሚያደርጉትን ጥረት እንዲያፋጥኑ ለማሳመን እየሞከሩ ናቸው። ጫና ለማሳደር ሲሉ መቃወሙን እንደሚቀጥሉም አስገንዝበዋል።

አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የሰማችሁት የዕለቱን አቢይ ርዕስ ነበረ። ሌሎች በርካት ያሉ ዘገባዎችን ይዘናል። ቆንጅት አጀማመራችን

ስለ አውሮፕላን በረራዎች እያወራን መንገጫገጭ ነበረው። ልክ ለአድማጮች መታየቱን እርግጠኛም ባንሆን አስተውለዋል ብዬ እጠረጥራለሁ። ድምጾች ማሰማት፣ ማጫወት፣ የመክፈቻውን ሙዚቃ ማጫወት አልተቻለም ነበረ። እንዲህ ያለ የቴክኒክ ችግር ሲገጥም ሁሌ እንደሚገርማቸው ነው። ቴክኖሎጂ እጅግ በቀለጠፈበት ዓለም በተለይ በዩናይት ስቴትስ እንዴት ነው የቴክኒክ ችግር የሚገጥመው የሚለው ጥያቄ ብዙ ጊዜ ይደርሰናል። ነገር ግን ይሄው ይገጥመናል፣ መልስ የለንም። ይገጥማል፣ ወደፊትም የሚቀጥል ይመስለኛል። ችግሮቹ አይነት

ቴክኒክ ክፍል ሰዎችም እንደዚሁ በተጠንቀቅ እየተጠባበቁ ነው። ከዚህ በኋላም ካጋጠመ እንግዲህ

አድማጮች ተስፋ እናደርጋለን እንደማይኖር። ደህና እየሄደ ነው። ምናልባት የተለየ የሚሆነው አየር ላይ እንደዚህ የቀጥታ ስርጭት በሚሰራጭ ጊዜ ከሁኔታዎች ጋር የተስማሙ ነገሮችን ለማድረግ የአቅራቢዎችም የቴክኒክ ሰዎችም የተሻለ መግባባት ብዙ መንቀጫገጩ እንዳይሰማ ሊያደርግ ይችላል። ለሁሉም ቴክኒሽያኖቻችን እና አቀናባሪዎቻችን የመሀንዲሶቻችን እናመሰግናለን። አሁን ወደ ቀጣዩ ቀዳሚ ርዕስ እንላል።

ሰኔ 15 ቀን 2011 ዓ ም በባህር ዳርና በአዲስ አበባ የተፈጸሙትን ጥቃቶች የተመለከተው ምርመራ እንደቀጠለ መሆኑን የፌዴራል ፖሊስ ኮሚሽነር ጄኔራል

እንደ ሻውጣ ሰው ለአሜሪካ ድምፅ አስታውቀዋል። ምርመራው ዘግይቷል የሚባለው ነገርም ትክክል አይደለም ነው ያሉት ኮሚሽነሩ፣ የተወሰነ ጊዜም እንደሚወስድ ይታወቅ እንደነበረ አብራርተዋል። ፖሊስ በጅምር ላይ የነበረውን ምርመራ አስመልክቶ መግለጫ መስጠቱን ያስታወሱት ኮሚሽነሩ ሲጠናቀቅም ለሚመለከተው አካልና ለሕዝቡ ይፋ ይደረጋል ብለዋል።

ኮሚሽነሩ አክለው እንዳሉትም ከሰኔ 15ቱ ጥቃት ጋር በተያያዘ ከታሰሩ ተጠርጣሪዎች አብዛኞቹ ተለቀዋል። አሁን በቁጥጥር ስር የሚገኙት ቁጥርም ከመቶ እንደማይበልጥ ነው ያስረዱት።

አንዳንድ የፖለቲካ ፓርቲዎች ከዚሁ ከሰኔ 15ቱ ጥቃት ጋር በተያያዘ የታሰሩ ሰዎች ቁጥር በመንግስት ከሚገለጸው የበለጠ እንደሆነ እንደሚናገሩ ይታወቃል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰውን በስልክ ያነጋግራቸው እስክንድር ፍሬው ነው፣ እንደሚከተለው ያቀርበዋል።

በጣም አመሰግናለሁ ስለ ጊዜው ኮሚሽነር እንደሻውጣ ሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል በሰኔ አስራ አምስቱ ጥቃት የአማራ ክልል ፕሬዝዳንት እነዚሁም የጦር ኃይሎች ጠቅላይ ኤታማዦር ሹምን ጨምሮ የተለያዩ ከፍተኛ ባለስልጣናት ተገልለዋል የምርመራው ሂደት ምን ላይ ይገኛል እንግዲህ ከሰኔ አስራ አምስት በኋላውን ጥቂት ወራት ተቆጥረዋል ኮሚሽነር ይሄ ድርጊት ሊፈጸም ከኋላው በርካታ ነገሮች ሊኖሩት ይችላሉ በርካታ ዝግጅቶች ሊኖሩት ይችላሉ ተብሎ እንደታሰበ በወቅቱ በሰጠነው መግለጫም አጠር ያለ ነገር ሰጠናል ምርመራው የባህር ዳሩም የአዲስ አበባውም አልተቋ

ማቋረጣት እየተከናወነ ነው ያለው። ይሄ ምርመራ ግን በውስጡ በርካታ ነገሮች ሊይዝ ስለሚችል ሁለተኛ የወንጀል አፈጻጸም አጠቃላይ ስርጭቱ፣ አደረጃጀቱ በርካታ ነገሮች በውስጡ ሊኖሩት ስለሚችሉ ምርመራው የተወሰነ ጊዜ እንደሚወስድ ይታወቃል። በተረፈ ምርመራ ዝግቷል የሚባለው ነገር ትክክል አይደለም። ፖሊስ በራሱ የሚሰራቸው ነገሮች አሉ፣ በራሱ የሚያጣራቸው ነገሮች አሉ። እነሱን አጣርተው ሲጨርስ

የጀመራቸው ነገሮችንም በየጊዜው ለሕዝቡ መግለጫ የሰጠን ያለው ተጨማሪ መግለጫዎችም እንዳለቁ ምንሰጥ ይሆናል። የባህር ዳሩና የአዲስ አበባው ሲሉ ኮሚሽነር በተናጠል ነው እየተካሄዱ ያሉት ሁለቱ ምርመራዎች ወይስ አንድ ላይ ነው? አይ አንድ ያው ስያሜያቸው እንደዛ ስለሰየምናቸው ናቸው ነው። በባህር ዳር የተፈጸመ ኬዝ አለ፣ አዲስ አበባ የተፈጸመ ኬዝ አለ። ሁለቱ ኬዞች በአንድ ቀን ነው የተፈጸሙት።

እያንዳንዱ ኬዝ የራሳቸው መነሻ የራሳቸው መደሻ ሊኖረው ይችላል። ምርመራውን መሰረት አድርገን መጨረሻ ስናጠቃልል የምንሰጠው ነገር ይኖራል። በዚህ ውስጥ የሚታዩ በርካታ ነገሮች አሉ። ያው አሁን ከፖሊስ ስራ አንጻር ከዚህ በላይ ዝርዝር መረጃ መስጠት ብዙ አይጠበቅብኝም። ዋናው ግን ምርመራው እየተከናወነ መሆኑ የዚህ ምርመራ ደግሞ አጠቃላይ

ውጤት ሲታወቅ እሱን መሰረት አድርገን ደግሞ ለሚመለከተው አካልም ለህዝቡም በይፋ እንደሚገለጽ ብቻ ለማስታወቅ ነው ዛሬ የሚችለው ቀጣዩ ሂደት ምንድን ነው የሚሆነው ኮሚሽነር አሁን ምርመራው ተጠናቀቀ እንበል በእናንተ በኩል ከዛ ምንድን ነው ሂደቱ ምርመራ ከጠናቀቀ በኋላ የራሱን የቻሉ ፕሮሲጀሮች አሉ መጀመሪያ በምርመራ ውስጥ

የሚተያያዙ ተጠርጣሪዎች ሊኖሩ ይችላሉ። ድጋሜ እነሱን መሰረት አድርገን ሌሎች ያልደረስንባቸው አካሎች ካሉ እነሱን እንደገና የማጣራት ከተጣራ በኋላ ማንኛውም የወንጀል ድርጊት የተፈጸመበትን አግባብ መሰረት ተደርጎ የሚካሄድባቸው ፕሮሲደሮች አሉ። ፕሮሲዲሩ በዛ ጊዜ የሚቀጥል ይሆናል። ከዚሁ ከሰኔ አስራ አምስቱ ጥቃት ጋር በተያያዘ በጥርጣሬ በሚል አላግባብ በርካታ ሰዎች ታስረዋል በሚልም በመንግስት ላይ ሲሰነዘሩ የቆዩ ትችቶች አሉ። ባለፉት ወራት እርስዎም እንደሚረዱት እንደሚያውቁት በዚህ ላይ ምንድን ነው የእርስዎ

አስተያየት እነኝህ ሰዎች ጣፋንታስ ምንድን ነው የሚሆነው? ሰምቻ አለው። መጀመሪያ በአጠቃላይ የተጠረጠሩ ሰዎችና የታሰሩ ሰዎች ከሶስት መቶ በላይ ነበሩ። በአዲስ አበባም በባህር ዳርም ማለት ነው። አዎ ከዚህ በላይ ሰው ከታሰረ በኋላ በየጊዜው የተጣራ አሁን በቁጥር ከመቶ የበለጠ ሰው አይደለም ያለው ጉዳዩን ክትትል እየተደረገበት ያለው

በዚህ አሁን ዋናው ችግሩ መጀመሪያ የታሰረውን ቁጥር እንደ ተናገረ ሁላ ሰው ሰው ሲፈታም ሰው ስለማይናገር ነው። እኛ ተናግረናል። ሚዲያዎች ደግሞ መረጃውን ወስደው ከኛ በዚህን ጊዜ እዚህን ያህል ሰው ነበር ከዚህ ሳይል እዚህ ያህል ሰው ታስረዋል ተብሎ መናገር አለባቸው። በተረፈ ግን በህግ ቁጥጥር ስር ያሉ ሰዎች በተመለከተ አጠቃላይ ነገር ሲጠናቀቅ ወዴት ይወስዳል የሚለው ነገር ያን ጊዜ የሚታይ ነው የሚሆነው

ያለ አግባብ ታሰረ የሚል ነገር እኔም ሰምቻለሁ ማን ነው ያለ አግባብ የታሰረው ማን ነው ጉዳዩን እያጣራ ያለው ያለ አግባብ የሆነበት ምንድን ነው ጀስቲፋይ አድርጉ ሲባሉ ግን ማንም ሰው ይህን ጉዳይ ጀስቲፋይ ማድረግ አይቻልም ህግ ለሁሉም እኩል ነው አገልግሎት እየሰጠ ያለው በአሁኑ ሰዓት ለአንዱ ከፍ ያለ አገልግሎት ለአንዱ ዝቅ ያለ አገልግሎት አይሰጥም ያጣራል እያንዳንዱ ሰው ችግር ካለበት ችግሩን መሰረት አድርጎ ወደ ቅጣት ይገባል ችግር ከሌለበት ደግሞ እየተጣራ ይለቀቃል ይሄ ብቻ አይደለም

በየጊዜው በሚያጋጥሙን አንዳንድ ኬዞች አንዳንድ ሰው ከሀያ አራት ሰዓት በታችን ተጣርቶ እስከ ስምንት ሰዓት በታችን ተጣርቶ ችግር ከሌለበት ወዲያው ይለቀቃልና ያው ሲዘገብ ሙሉ መረጃ ስለማይዘገብ ነው ችግር እየፈጠረ ያለው።

እርስዎ መንግስትም በተለያየ ኃላፊነት ላይ ያሉ እንደ እርስዎ የሚገለጹት ነው ወደ ሶስት መቶ ሰው ነው የታሰረው የሚለው ነገር ግን አንዳንድ ፓርቲዎች ለምሳሌ የእኛ አባላት ብቻ እንኳን የታሰሩት ከዛ ይበልጣሉ። መንግስት እየጠቀሰ ያለው ቁጥር ከዚህ ጉዳይ ጋር በተያያዘ ታሰሩ በሚል እየጠቀሰ ያለው ሶስት መቶ ትክክለኛውን አሀዝ አያሳይም በሚል የሚናገሩትም አለ እና በትክክል ሶስት መቶ ናቸው ወይ ኮሚሽነር እንደሻው ድስክ የታሰሩት ተጠርጥረው ያው የሰው በስምና በሊስት አለ በዝርዝር አለ ሁለተኛ በቁጥር አለ

ያ ብዙ ቁጥር አለኝ የሚለውን ሰው በተግባር እያቀረብ አይደለም ያለው። ሁለተኛ የታሰረውን ሰው በፖለቲካ አመለካከት አይደለም፣ በፖለቲካ አመለካከት አሁን ሰው አይታሰርም። በነበረው አጠቃላይ እንቅስቃሴና በውስጡ ባለው ጉዳይ ተጠርጥሮ የተያዘ ሰው እንጂ ትክል ይህን ፖለቲካ አመለካከት ስለተከተለ ይህን ስላደረገ አይደለም። እንደሱ ቢሆን ኖሮ ብዙ ሰው ይታሰር ነበረ። በየቀኑ ፌስቡክ ላይ የሚሰራጩትን ነገር እናንተም ታያላችሁ።

በየቀኑ የሚደረገው ስድብ በየቀኑ የሚደረገው ነገር እሱን ተከታትለን አይደለም እኛ የምንየው አክቸዋል ተጠርጣሪ የሚባለው ነው። ሁለተኛ ከፓርቲዎች አካባቢ ያለአግባብ ከእኛ ሰው ተይዞብናል የሚልም ነገር ሰምቻለሁ። ያ በአግባብ ነው አላግባብ ነው የታሰሩት የሚለው የምርመራ ቴቱ ሲያልቅ ነው ነገርና ሊጠቃለል የሚችለው እያንዳንዱ ሰው በዚህ ጉዳይ ውስጥ የነበረው ሚና ሚና ነበረው አልነበረውም የሚለው ምርመራው ነው የሚያረጋግጠው እንጂ የፓርቲ አባል ሊያረጋግጥ አይችልም። ሌላም ሰው ሊያረጋግጥ አይችልም።

የምርመራው ሂደትና ተመርማሪው ሁለቱ ማይ ያለበት። ኮሚሽነር እንደሻው ጣሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ።

እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች ተከታዩ ወደ ደቡብ ኢትዮጵያ ይወስደናል። በደቡብ ክልል ደቡብ ኦሞ ዞን በሚገነቡ የስኳር ፋብሪካ ሰራተኞች በታጠቁ ኃይሎች ጥቃትና ግድያ እየተፈጸመባቸው መሆኑን ለአሜሪካ ድምፅ ተናግረዋል የኢትዮጵያ ስኳር ኮርፖሬሽን የሰራተኞች ማህበር

ሰራተኞች እየተገደሉበት መሆኑን አንዳንድ ሰራተኞችም ከስጋት የተነሳ ስራቸውን ትተው እየወጡ መሆናቸውን አረጋግጧል። የደቡብ ክልል የሰላምና ጸጥታ ቢሮ በበኩሉ ባለፉት ሁለት ሳምንታት ውስጥ በነፍስ ግድያና በከባድ ወንጀል የተጠረጠሩ አርባ ግለሰቦች በቁጥጥር ስር መዋላቸውን ገልጦ ቀጠናውን በሕገ ወጥ መንገድ ከታጠቁ ኃይሎች የማጽዳት ዘመቻ መካሄድ መጀመሩንም አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው።

የኢትዮጵያ ስኳር ልማት ኮርፖሬሽን ኦሞ ኩራዝ አንድ፣ ኩራዝ ሁለትና ኩራዝ ሶስት በማለት የተለያዩ ሰፋፊ ፕሮጀክቶችን ያስገነባ ሲሆን ከፋብሪካዎቹ ጋር በተያያዙ ሌሎች እንደ መስሎና የሸንኮራ እርሻ ያሉ የልማት ፕሮጀክቶች በግንባታ ላይ ናቸው። ጥቃት እየደረስብን ነው ያሉት የእነዚህ ሰራተኞች ናቸው። ያለንበትን ቦታና የስራ ሁኔታችን ብንገልጽ ነገ ጥቃት ይፈጸምብናል የሚሉት እነዚህ ሰራተኞች ለደህንነታቸው ሲባል ስማቸው በመገናኛ ብዙሀን እንዲገለጽ አልፈልጉም። ይሁን እንጂ እየደረስብን ነው ስላሉት ጥቃትና ያለባቸውንም ስጋት

ለቪዮኤ በስልክ ተናግረዋል። ጥቃት ሲያደርሱ ከዚህ በፊት ይቀርብ የነበረው ምክንያት በከብቶቻቸውና በሰው ላይ የሚደርሰው የመኪና አደጋ ሲሆን አጸፋውን ለመመለሱ ሲባል ተኩሰው ይገድሉ ነበር ነው የተባለው። አሁን ግን ምክንያቱን እንኳን በማያውቁበት መንገድ ምንም ባልተፈጸመበት በየጊዜው ከጫካ የወጡ እንደሚገድሏቸውና ችግሩም የቆየ መሆኑ ተናግረዋል። ገድሏቸውም የሚፈልጉትን ነገር እንደሚወስዱና ዘርፈው ወደ ጫካ ተመልሰው እንደሚሸሸጉም ገልጸዋል።

ሞት ምናምን አልነበር። አሁን ግን እሱ አይደለም። አሁን ደግሞ እና ሲገልባቸው ይገሉ ነበር። ድሮ ከብት ሲሞትባቸው ምናምን መንገድ ይዘጋሉ፣ ይቆጣሉ፣ ያው አርሶ አደሩ። አሁን ግን ከዛ በላይ የሆነ ነገር ሌላ ሰራተኛ ደግሞ ስራቸውን የሚሰሩት በስጋት ውስጥ ሆነው እንደሆነም ተናግሯል። የሆነ ጊዜ ሰው ይሞታል ተብሎ ይሰማል። ከዛ ራቻም አለ መረጃ የደረሳቸው የመከላከያ ሚፌዴራል የሚል የአይነ አካላቱ አቸውን ምናምን ይንቀሳቀሳሉ ጥቃት የሚደርስባቸውም ለስራ ጉዳይ ከመሀል ከተማም

ወደ ፕሮጀክቶቹ ስፍራዎች ሲሄዱና ሲመለሱ መንገድ ላይ በስራቸውም ላይ እያሉ ጭምር መሆኑን ተናግሯል። የኢትዮጵያ ስኳር ልማት ኮርፖሬሽን የሰራተኞች ማህበር ሊቀመንበር አቶ ጋዲሳ ደሳለኝ እንዳሉት የስኳር ፋብሪካው በደቡብ ክልል በደቡብ ኦሞ ከተቋቋመበት ጊዜ አንስቶ በሰራተኞች ላይ ጥቃት እየደረሰ ነው የሚገኘው። ሰራተኞችም እንዳሉት፣ እሳቸውም እንዳረጋገጡት ጥቃቱ የተባባሰ በመምጣቱ ሰራተኞች ስጋት ስላለባቸው ስራውን ለቀው እየወጡ ይገኛሉ።

ጊዜ ደግሞ በቅርብ ጊዜ እንደዚሁ ብዙ ሰራተኞች የተጎዱብንም አሉ። የአካል ጉዳትም እንደገና ሞትም የደረሰባቸው ሰራተኞች አሉ። ነገሩ የነበረም ነው። አሁንም እንደገና ተነስቶ ብዙ ሰራተኞች በዚህ ምክንያት ተዳለቆ የወጡበት ሁኔታ ያለው ሰራተኛ ሱጃች ነው ያለው እንዳለ ብዙ ሰው ሞቷን፣ ያሉኝ አቶ ጋዲሳ፣ ብዙ ሰው ማለት ስንት ነው? ምን ያህል ሰዎች ናቸው አካላቸው በዚህ ጥቃት ምክንያት ተጎድተው ከስራቸው ውጭ የሆኑት ዛሬ አሁን ላይ

የአሊያንስ ቁጥጥሩ ይሄን ያህል ሰራተኛ ለማለት ማለት ነው። አሁን በቅርቡ በተደረገው ላይ የሆሞ ሶስት የስራ እስካጁ ሹፌር ሁሉ ሞቷል። ጥበቃዎችን ክልል ያሉ ተገሏል እና ፌዴራቲቭ ይሄ ነው የሚል ዳታ እጅ ላይ ያለኝ ለወደፊት መስጠት ይቻላል። ያለው ነገር አጣርተን በማህበሩ በኩል ምንድን ነው እኔን ለማስቀረት የሚደረግ ያለው ምን አይነት ጥረት አድርጋችኋል? በእናንተ በኩል ያለ ሰራተኛ ጥረቱን ሰምተን ማህበሩም ደብዳቤ ጽፎ መሄድ ያለብንን ነገር በእኛ መዋቅር እስከ መንግስት ድረስ ደርሶ አሁን አዛ ተመደቡ መከላከያ ሰራዊትም ፌዴራል ፖሊሲም ሌሎች

የማህበረሰብ አካላት እንድመደዋረግ ነው። አንዱ የማህበር ጥረት አለበት። ችግሩን በዘላቂነት ለመፍታት መንግስት የአካባቢ አርብቶ አደሮች ከሊማቱ የሚጠቀሙበትን ስልት መቀየስና ለነሱም ስራ መፍጠር አለበትም ብሎ አላቶጋ አዲሷም

ለነሱ የሚያስፈልገውን በቀስ ልማቶች በማሟላት በምክር በማሰባሰብ በቋሚነት በእርሻው በሌላ ነገር ወይ ደግሞ ከፋብሪካው ሌሎች ክልሎች ላይ ያለ አፋር፣ ኦሮሚያ አልፎ አልፎ እንደሚደረጉ በአቱ ከመንግስት ላይ አገዳ እያመረቱ ለመንግስት እያቀረቡ ካልኖሩ በስተቀር አሁንም በዚህ መልኩ የሚቀጥል ከሆነ ግጣቱ ይቀጥላል የሚል እምነት ነው ያለ ነው። አሁን ያለው ፖሊስ ይህን ሁሉ ሰላም ያረጋገር ማለት አይደለም። የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊና የግጭት አፈራትና መከላከል ዘርፍ ኃላፊ

አቶ አንድነት አሸናፊ በአካባቢው ሰራተኞችን ስጋት ውስጥ የሚጥል ግጭት መኖሩን ተናግሯል። ሕይወታቸውንም ያጡ የፋብሪካው ሰራተኞች መኖራቸውን እንደሚያውቁ ገልጸው ችግሩን ለመቅረፍ በመደበኛው የጸጥታ ኃይል የተደረገው ጥረት ውጤት ማምጣት ባለመቻሉ በተቀናጀ መንገድ ቀጥናውን ከታጠቁ ኃይሎች የማጽናት ዘመቻ ተጀምረዋልም ብሏል። ከወትሮ በተለየ ሕይወት ማጣት፣ መንገድ መዝጋት፣ የተለያዩ ነገሮች ተባብሰው ነበር። እንግዲህ ይህን መነሻ በማድረግ ዞኑ መንግስት ከአካባቢ ላይ ካለው መከላከያ ሰራዊት ፌዴራል ፖሊስና የክልሉ ልዩ

መደበኛ ፖሊሱ በመቀናጀት እዛ ያለው ኮማንድ ፖስት ተቀናጅቶ በቅርቡ የኦፕሬሽን ስራ እንዲሰራ እነዚህ ወንጀለኞችን ከህብረተሰቡ ነጥሎ ተጠያቂ እንዲሆን የማድረግ ስራ በህገወጥ መንገድ የታጠቁ መሳሪያዎችን የማራገብ ስራ እንዲሰራ ተወስኖ ወደ ተግባር ተገብቷል። በርካታ የጦር መሳሪያዎችና አርባ የሚደርሱ የታጠቁ ተጠርጣሪ ወንጀለኞችም መያዛቸውን ተናገሩት። ከእርምጃው በኋላም አንጻራዊ ነው ያሉት ለውጥ በቀጠናው መኖሩንም ተናግሯል። በህዝቡ ትብብር

በጸጥታ መዋቅሩ በአጠቃላይ ከመከላከያ ጀምሮ ሁሉ የጸጥታ መዋቅር በጋራ በተደረገው ስራ እስካሁን ባለው ወደ አርባ የሚጠጉ ወንጀለኞች በህግ ቁጥጥር ስር እንዲውሉ ተደርጓል። ይህም ብቻ ሳይሆን በርካታ የጦር መሳሪያዎችን በህገወጥ መንገድ ከታጠቁት ለማረገፍ ተችሏል። ይህ ስራ አሁንም የሚቀጥል ይህኛው በቦዲ ክላስተር አሁን የተሰሩ ስራዎች ናቸው። በሙርሲ ክላስተር በተመሳሳይ መልኩ እነዚህ ስራዎች የሚቀጥሉ ነው። ህዝቡ ወንጀለኞችን አሳልፎ የማይሰጥ ከሆነና ተጠርጣሪ

ወንጀለኞችም በእኩይ ተግባራቸው የሚቀጥሉ ከሆነ መንግስት ተመጣጣኝ እርምጃን ለመውሰድ ስምምነት ላይ መደረሱን ማስታውቀዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።

ዘላቂ ሰላም ለማስፈን የታለመ መሆኑ የተነገረለት ብሔራዊ ጉባኤ ተካሂዷል። በዛሬው እለት የተጠናቀቀውን የሁለት ቀናት ጉባኤ ያዘጋጁት የፌዴሬሽን ምክር ቤትና መቀሌ ዩኒቨርሲቲ በጋራ በመተባበር መሆኑን ጠቅሶ የመቀሌው ዘጋቢያችን ሙሉጌታ አጽበሃ የሚከተለውን ዘግቧል።

ዘላቂ ሰላም ለማፈላለግ በተጠራው በዚህ ሀገር አቀፍ ኮንፈረንስ የተቃዋሚ ፓርቲ አመራር አባላት፣ ምሁራን፣ የሃይማኖት መሪዎች፣ የመንግስት ባለስልጣናትና የመብት ተሟጓቾች ናቸው የሚባሉ ተሳትፈውበታል። ባለፈው አመት የተካሄዱት የሰላም ውይይቶች ሰፊ ውዝግብና ቅራኔዎች እየታየባቸው እንደነበሩ የተናገሩት የሰላም ሚኒስትር ዴታ ወይዘሮ አልማዝ መኮንን በአሁኑ ጊዜ ውይይቱ በሰከነ መንገድ ተካሂዷል ብለዋል። የተለያዩ ኮንፈረንሶቹም ነበሩ። አሁንም የነበርንበት ኮንፈረንስ ላይ ስናየው ኮንሰር

ይጠቅማል። የሀገር ሰላም መሆን አለበት የሚል አስተሳሰብ ያለው ሰው አላ ሚዲያውም፣ አርቲስቱም፣ የስፖርት ማህበረሰቡ፣ ስፌክ ማህበረሰቡ፣ ሃይማኖትም ምን ውስጥ ገባህ፣ ችግር ነበረ። አሁን ላይ ሆነ ስታየው ህዝብ ከተሞክሮ ይማራል አንድ ነገር ነው። ሁለተኛም ደግሞ በተለያዩ ምክንያቶች ሁኔታዎችን አይቶ ህዝቡ

ወደ ሰላም መሄድ የሚፈልግ እንደሆነ እና ደግሞ እነዚህን ቅድም ስጠቅሳቸው የነበሩ ሚዲያውም ጭምር ሽፍት ያደረገበት ሁኔታ እንዳለ አይተናል። ዘላቂ ሰላም በአንድ ጊዜ አይመጣም ያሉት ሚኒስትር ዴታዋ መጀመር ያለበት ግን አሁን ነው ብለዋል። በኮንፈረንሱ ላይ ዘላቂ ሰላም ያስገኛሉ የተባሉ መንገዶች የጠቆሙ ጥናታዊ ጽሁፎች ቀርበዋል። አከራካሪ ከነበሩ መካከል የሀገረ መንግስት ግንባታ አንዱ ሲሆን የኢትዮጵያ ሀገራዊ ንቅናቄ ፓርቲ ሊቀመንበር አቶ ይልቃል ጌትነት በሰጡት አስተያየት በኢትዮጵያ ከሁለት ብሔር የተወለዱ ዜጎች

በፖለቲካው ተዘንግተዋል ብለዋል። በፌዴራሊዝም የማያምን ሰው ወይም ቡድን እንደ የሚታይና የጎላ ነገር ኢትዮጵያ ውስጥ የለም አሁን ብዬ መናገር ይችላለ። ወይም ከአሁኑ ፌዴራሊዝም በተወሰነ የሚሆን በብዙ ለውጥ የሚያምነውን እንደ ፌዴሬሽን አይቆጠርም ማለት ነው፣ አህዳዊ ነው የሚባለው። ለምሳሌ ከሁለት ብሔር የተወለደን ሰው በቁጥር ደረጃ እንኳን ኢትዮጵያ ውስጥ ኢህአዴግ ከመጣ በኋላ አልተቆጠረም ይሄ ፕሮፖርሽን

ትልቅ ቁጥር አላቸው ከሚባሉት ከኦሮሞ ከአማራም በላይ ነው ተብሎ ነው የሚታሰበው። የዚህ አይደንቲቲ ማን ነው? የመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህሩ አቶ መረሳ ፀሐይ በአንጸባረቁት ሀሳብ ዘላቂ ሰላም ካልመጣ ሀገር ሊፈርስ ይችላል፣ አዳዲስ ሀገሮችም ሊመሰረቱ ይችላሉ ብለዋል። ሌላው ግን ለዲስከሽን ማቅረብ ያለብን የሚመስለኝ ስንፈርስ እንጠፋለን ብቻ ሳይሆን ስንፈርስ መልካም የሆኑ አገሮች ይፈጠራል እና ከእነሱ ጠንካራ ጉርብትና እንዲኖረን እንዴት እናስባለን ብለንስ

መጀመር የለብንም ወይም። በሀገረ መንግስት ግንባታ ጉዳይ ላይ ከስብሰባው ውጭ አግኝቼ የጠየቅኳቸው የኢዜማ ሊቀመንበር አቶ የሺዋስ አሰፋም አህዳዊ አስተሳሰብ ወይም ፌዴራላዊ የሚል አማራጭ ብቻ ለምን ይቀርባሉ? ከሁለቱም መሀል ሚዛን የሚያስጠብቅ መወሰድ አለበት ብለዋል። በብዙ መንገዶች፣ ለምሳሌ አህዳዊነት ወይም ደግሞ ፌዴሬሽን ወይም ኮንፌዴሬሽን ተብሎ ጥግ የሚያያዙበት ነገር ትክክል አይደለም። ተነጋግሮ በጣም መስተካከል ያለባቸው በጣም ብዙ መንገዶች አሉ። መሀል እምልህ ለዛ ነው የሀገር ግንባታውን በህግ በታሪክ በምን

እንደዚህ ማስቀጠል የምንችልበት ተብሎ የቀረበው አለ። እውነት ለመናገር የብዙ ሰዎች ሀሳብ የነበረ ሀገር አለ የሀገር የጎደለው ለምሳሌ በግልጽ የሚታይ የዲሞክራሲያዊነት ሂደት ይጎድለዋል። ለብሔረሰቦች፣ ለቡድኖች፣ ለሃይማኖቶች፣ ለማህበረሰቦች ይሰጥ የነበረው መብት ጉድለት ያመጣው ችግር አለ። እሱን አስተካክሎ የሀገር ግንባታው ማስቀጠል የሚል ሀሳብ አለ። አቶ የሽዋስ በሰጡት አስተያየት በኢትዮጵያ ዘላቂ ሰላም ማረጋገጥ የሚቻለው ዲሞክራሲ በማስፈን ህዝብ በሚፈልገው መንግስት መመራት ሲችል ነው ብለዋል። መንግስትም የመንግስትነት ኃላፊ

ሰላምነቱን ይወጣ ባይ መንግስት ስትሆን የተለየ ሪስፖንሲቢሊቲ ሊኖር ያስፈልጋል። ሁሉንም አኮሚዴት ለማድረግ መሞከር አለበት። በጣም ወደ ሰፊ መሆን አለበት፣ ወደ ባሻ መሆን የለበት። የኢትዮጵያ ህዝብ ጥያቄ ወደ አንድ ፍሬም እናድርገው ቢባል በመረጠው መተዳደር መቻል፣ የሀገሩ የስልጣኑ ባለቤት መሆን፣ እሱን ከመረጠ በኮንትራት ለተወሰነ ጊዜ ስልጣን መስጠት፣ ከዛ አልሰራ ካለ መቀየር፣ ይህንን ማግኘት ወደ አንድ ስናጠቃላለሁ። የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴም ተመሳሳይ ሀሳብ አላቸው። ሰላም እጦት ዋናነት የዲሞክራሲ እጦት ነው። የ2007 ምርጫ

ብቻ ኢህአደግ መቶ ፐርሰንት አሸንፋል ማለት ህብረተሰቡ ደግሞ የመረጠው ፓርቲ በፓርላማ በመንግስት በማጣቱ የተነሳ የህብረተሰብ ብሶት የወለደው ነው። ዘላቅ ሰላም ለማምጣት መሆን ያለበት የዲሞክራሲ ምህዳር ማስፋት አለብን። ዜጎች ነጻነት ሊያገኙ ይገባል። ምርጫም እየመጣ ስለሆነ በሚገባ ፓርቲዎች

ህዝቦችና ሌሎች አካላት በነጻነት ተንቀሳቅሰው የተለያዩ ሀሳቦች የማቅረብና የመስማት እድል ማግኘት አለባቸው። በመቀሌ ዩኒቨርሲቲ የህግ መምህር አቶ የማነካሳ ደግሞ በኢትዮጵያ ዘላቂ ሰላም የሚረጋገጠው ጠንካራ መንግስት ሲገነባ ነው ብለዋል። ጠንካራ የሆነ የመንግስት ተቋም መንግስታዊ ተቋም አሰራርና ደረጃጀት ሊኖር ይገባል። የትኛውን ፓርቲ ታየትም ንቅንቅ ማይል ስቴት ያስፈልጋል ማለት ነው። በፌዴራል ደረጃም በክልሎችም ደረጃ ማለት ነው። ያኔ ህገ መንግስቱ ማስከበር ይቻላል። ለምሳሌ ጠንካራ ፍርድ

ቤቶች ካሉ ጠንካራ የህገ መንግስት ተርጓሚ አካላት ካሉ ጠንካራ ፓርላማ ካሉ ተጠያቂነት ይኖራል፣ ፍትህ ይኖራል። የዲሞክራሲ ተቋማትም እንደዚሁ። እነዚህ ሰብዓዊ መብት ኮሚሽን ናምላቸው ፋንክሽኒንግ ኢፌክቲቭ እንዲሆኑ ጸጥታ አስከባሪ ጸጥታው የሚያስከብርበት ሁኔታ ካለ የህገ በላይነት አለ፣ ህገ መንግስታዊ ስርአቱ ይጠበቃል ማለት ነው። ስለዚህ ሁሉም ጥያቄ በህገ መንግስት መልስ እንዲያገኙ ይደረጋሉ ማለት ነው። ያኔ ሰላም ይመጣል ማለት ነው። አለበለዚያ ሰላም ዝም ብሎ አይመጣል። ለሁለት ቀናት የቆየው ይህ የምክክር መድረክ ያዘጋጁት የኢፌዴሪ ፌዴሬሽን ምክር ቤትና መቀለ ዩኒቨርሲቲ

ሲ በጋራ በመተባበር ነው። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። ሙልጌታ ጽብሃን እናመሰግናለን ለዘገባ። አድማጮች እዚህ ግድም ከዘገባዎች ፋታ ውስደን ሙዚቃ የምንሰማበት ነው። ሙዚቃው መጫወት ጀምሯል። ማሬ ማሬ ያለ

የጃኖ ባንዱ ኃይሉ ነው። ይጫዋትልና ማሪዬ ማሪሸት ማሮለላ ያለኔ ማሊመኝ እያንሽንገላ

Mariee, <Srog> ya <Vonaría> marshit maro lalala, ya alame mali mena u ya Let me my little Mariee lagalash ta mo

And the Almari day, and the Almari State, and the Almari State, and and

ኃይሉን እናመሰግናለን። ማሬ ማሪ እያለ የተጫወተልን የጃኖ ባንዶ ኃይሉ ነበር። አድማጮች የምትከታተሉት በ22፣ በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስዱ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን ሁለተኛውን አጋማሽ ተሻግረናል። በብዛት 20 ደቂቃ ገደማ ነው ያለን። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እናልፋለን።

የፌዴራሊዝም ስርዓቱን የሚያጠናክርና የጋራ መግባባት የተደረሰበት የህገ መንግስት ማሻሻያ እንዲደረግ ሲል የአማራ ምሁራን መማክርት ጉባኤ ጠየቀ። ባህር ዳር ከተማ ለሁለት ቀናት ያህል የተካሄደው የአማራ ምሁራን ዓለም አቀፍ ጉባኤ ባለዘጠኝ ነጥብ የአቋም መግለጫ በማውጣት መጠናቀቁን ነው አስቴር ምስጋናው ከባህር ዳር ተከታዩን ያጠናቅረችልን

ምሁራኑ ለሁለት ቀናት ያህል ያካሄዱትን ዓለም አቀፍ ጉባኤ ሀገራዊና ክልላዊ ወቅታዊና አንገብጋቢ ጉዳዮችን በማንሳትና የመፍትሄ አቅጣጫዎችን በማስቀመጥ እንዲሁም የአቋም መግለጫዎችን በማውጣት ነበር ያጠናቀቁት። በተለይ በአማራ ክልል የኢኮኖሚ አቅምን በመገንባት ስራ አጥነትን መቀነስ ቀዳሚ አጀንዳ መሆኑ ታምኖበት መፍትሄ ተቀምጦለታል ነው ያሉት የአማራ ምሁራን መማክርት ጉባኤ ፕሬዚዳንት ዶክተር ገበያው ጥሩ ነ

ምሁራኑ የሀገሪቱንና የክልሉን አንገብጋቢ ችግሮች በመለየት ለጋራ ጥቅም በጋራ መመካከርና መስራት አማራጭ የሌለው መፍትሄ መሆኑን በዚህ ጉባኤ ድምዳሜ ላይ መደረሱን ዶክተር ገበያው ያስረዳሉ። ከአሁን በኋላ አለመግባባት ሊታሰብ አይችልም። እሱ ብቻ ሳይሆን ጥሪ የተደረገላቸው የፖለቲካ ድርጅቶች ሳይቀሩ፣ የሃይማኖት መሪዎች ሳይቀሩ፣ ሽማግሌዎች ሳይቀሩ፣ ባለሀብቶች ሳይቀሩ፣ ሲቪክ ሶሳይቲ ሳይቀሩ ሁሉም እንዳያችሁት በአንድነት አንድ ድምፅ ሆኖ

አቋም መግለጫ አውጥቶ ነው። የተለያዩ ከሌሎች ወንድምና እህት ህዝቦች ጋር አብረን በመስራት ታላቋን ኢትዮጵያ እንገነባለን። በፖለቲካው በኩልም ቢሆን እርስ በርስ ከመገፋፋት ይልቅ ሀሳብን በሀሳብ የመሞገት ባህል እንዲጎለብት ድምዳሜ ላይ መደረሱን ገልጸዋል። በሁለት ጽንፈኛ ሀሳቦች የተወጠረ ነው። አንደኛ አንድ ኢትዮጵያ በሚል ሌላ ደግሞ

የተለያየ ብሔረሰብ በሚል እንዲህ አይነቱ ነገር ወደ አንድ ሀሳብ እንድንመጣ በሀሳብ መሞገት ያስፈልጋል። ማለት ለእኔ ብቻ ሳይሆን ለሌላው ምን ይመቻል በሚል ማስተሳሰብ መሞገት ያስፈልጋል፣ ማሳየት ያስፈልጋል፣ መንገር ያስፈልጋል፣ መረዳዳት ያስፈልጋል፣ መመካከር ያስፈልጋል እና ለእኛ የሚጠቅም ብቻ ሳይሆን ለሁላችን የሚጠቅም ነገር

ማድረግ እንችላለን። ጉባኤው በማጠቃለያው ባወጣው ባለ ዘጠኝ ነጥብ የአቋም መግለጫ የፌዴራሊዝም ስርዓቱን የሚያጠናክርና የጋራ መግባባት ላይ የተደረሰበት ህገ መንግስታዊ ማሻሻያ እንዲደረግ ከሌሎች ህዝቦች ጋር እንደሚሰራ ነው ያመለከተው። ዶክተር ገበያው ይህንን አቋም ሲያብራሩ ህገ መንግስቱ በሙያው ብዙ ፓብሊሽ ያደረጉ ብዙ ያጠኑ የተመራመሩ ፕሮፌሰሮች አዘጋጅተው ነው ያቀረቡት። በሚቀርብበት ጊዜ በውይይቱም የዳበረው አሁን ያለን ህገ መንግስት ብዙ ጸጾች እንዳሉት ኤክስፕሌን ተደርጓል።

እነዛን እጸጾች ይዘን እንደ ሀገር ወደፊት ልንጓዝ እንደማንችልም በደንብ ተደምድመዋል በጉባኤው። ስለዚህ ይሄ ህገ መንግስት ወደፊት መሻሻል አለበት የሚል አቋም ወስደናል። ይህንን አቋም በማንም ላይ አንችልም። ጉዳዮቹን በማሳወቅ ህዝቡ ሁሉም አውቆ ወንድም ህዝቦች ሁሉ ጥያቄያቸው እንዲሆን እንሰራለን ማለት ነው። ስለዚህ የምንሰራው ቀጣይ የዚህን ህገ መንግስት እጸጾች በደንብ በማሳየት ለሁሉም ህዝብ የሚጠቅም ህገ መንግስት

እንደገና እንዲረቀቅ ማሻሻያ እንዲደረግ እንታገላለን። እኛ ብቻ አይደለንም ይህንን የምንተቸው። ብዙ ህዝቦች ይህንን እየተቹ ነው ያሉት። ስለዚህ ይህንን ህገ መንግስት የሚተቹ ህዝቦች በጋራ እንዳንድ ቆመው ተማምነው ህገ መንግስታቸውን

ራሳቸው እንዲያወጡ ማድረግ አለበት። ከዚህ በተጨማሪ ምሁራኑ በመግለጫቸው አማራ ጠላት ትርክት እንዲቆም ለአማራ ህዝብ በሚታገሉ ፖለቲከኞችና የፖለቲካ አንቂዎች ላይ የሚደርሰውን ኢሰብአዊ ድርጊት በንቃት እንደሚከታተል አማርኛን ጨምሮ ሌሎች ቋንቋዎች እንዲበለጸጉና ማንነትን መሰረት ያደረጉ ጥቃቶች እንዳይፈጸሙ እንደሚሰራ አስታውቋል። በዚህ ጉባኤ ከሀገር ውስጥና ከውጭ ሀገር የተሰባሰቡ ከ1800 በላይ ምሁራን ተሳትፈዋል።

ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባህር ዳር። አድማጮች አሁን ሐኪሞን ይጠይቁ ይቀርባል። ሐኪሞን ይጠይቁ ለምሽቱ ቅንብር በቅርቡ በኢትዮጵያ በወረርሽኝ መልክ በተከሰተው የቺኩንጉንያ በሽታ ምንነት ዙሪያ ያተኩራል።

ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዳውድ ሰይድ ሲራጅ ዊስካንሰን ዩኒቨርሲቲ የህክምና ሳይንስ ትምህርት ቤት የተላላፊ በሽታዎችና ትሮፒካል ህመም በመባሉ የሚታወቁት የበሽታ አይነቶች ሐኪምና የዓለም አቀፍ ጉዞዎች ህክምና ክሊኒክ ክፍል ኃላፊ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። የመጀመሪያውን ክፍል ይዞ ቀርበዋል።

ዶክተር ዳውድ ሰይድ ሲራጅ፣ ይህ ዛሬ የምንነጋገርበት የህመም አይነት ቺክንጉንያ በኢትዮጵያ የተለያዩ አካባቢዎች በወረርሽኝ መልኩ ከተከሰተ ጥቂት ሳምንታት ተቆጥረዋል። ስለ ህመሙ ስርጭትና ጉዳት ስላደረሰባቸው ሰዎች፣ የጤና ጥበቃ ሚኒስትርና የአካባቢው ጤና ባለስልጣናት በተለያየ ጊዜ መግለጫ ሰጥተዋል። እንግዳ የሆነ ስም ስላለው ይሄ ህመም ከዚህ ቀደም ነበረ ወይ፣ ምንድን ነው ራሱ በመሰረቱ የሚሉት ጥያቄዎች ዛሬ የሚጠየቃሉና

እንደውም መሰረታዊውን ጥያቄ በማንሳት ብንጀምር የዚህን በሽታ መንስኤና ጠባይ በማብራራት ቢጀምሩ። እሺ፣ አመሰግናለሁ አሉላ፣ ይህን እድልም ስለሰጠኸኝ። እንደተናገርከው አስቸጋሪ ነው ስሙ ፕሮናውንሴሽኗ። ቺኩንጉንያ የቫይረስ ህመም ነው።

አክቹዋሊ የመጀመሪያ ጊዜ የታየው በአስራ ዘጠኝ ሀምሳ ሁለት ነው ማለት ህመሙ ከዚያ በፊትም ለሚት አመታት የነበረ ህመም ነው። ግን እኛ ሰዎች መመርመሪያ መሳሪያ አድርገን ምን አይነት ህመም እንደሆነ ያወቅነው በአስራ ዘጠኝ ሀምሳ ሁለት ነው። ይሄ የቫይረስ ህመም በትንኝ የሚተላለፍ ህመም ነው፣ ልክ እንደ ማሌሪያ ምንም እንኳ ትንኟ የተለየች አይነት ብትሆንም

እና በሞዛምቢክ እና በታንዛኒያ ቦርደር ነው ይሄ ህመም መጀመሪያ የተከሰተው። እና ስሙ የመጣው እዛ አካባቢ ካለው ቋንቋ ነው፣ ኪማኮንዴ ይባላል። እና በዛ ቋንቋ ችክንጉኛ ማለት በጣም ከመታመም የተነሳ እንደዚህ እጥፍ ጥፍ ብሎ ኩርምት ብሎ ተጠቅልሎ የሚያስተኛ ህመም እንደማለት ነው። እና ይሄ ቃል ከዛ ቋንቋ የመጣ ቃል ነው። እውነትም ደግሞ ይሄ ህመም የመገጣጠሚያ ስሮችን በጣም ስለሚጎዳ ሰዎች ሲታመሙ

እንደዚህ ተጥቅልል ብለው የመተኛት አይነት አዝማሚያ ስለሚያሳዩ ነው። አልካም ዶክተር ዳዊድ ቺኩንጉንያ ቀደም ብለው በገለጹት መሰረት መገጣጠሚያ ህመም የሚከሰት መሆኑ የትኩሳት ህመም መሆኑን አድማጮች የተረዱት ይመስላል። እስኪ ዋና ዋና ጠባዮቹን ከሰው ወደ ሰውም የሚያሳያቸው ምልክቶች ይለያዩም ከሆነ በአንድ ሰው አንዱን በሌላ ሰው ሌላውን የህመም ምልክቶች የምናይም ከሆነ በዋናነት የሚታወቁት የህመሙ ምልክቶች የትኞቹ ይሆኑ?

ችኩንጉኛ ቫይረስ አሁን በደንብ እንድናውቀው ያደረገን በወረርሽኝ መልክ ስለመጣ ነው እንጂ አንድ በአንድ በትንሹ ብዙ ጊዜ የሚከሰት ህመም ነው። በዚህ ትሮፒካል የምንለው ኤሪያ፣ ሁልጊዜ የምንናገረው ነው። ኢትዮጵያ ውስጥ አሁን ለምሳሌ ለብዙ አመታት ሊኖር ይችላል። ችግሩ ግን ምልክቱ ስፔሲፊክ የምንለው ለችኩንጉኛ ብቻ የተተወ ምልክት ስላልሆነ እኛ ሀገር ደግሞ እንደምታውቀው ህክምና የመርመሪያ መሳሪያችንም ዳግኖስ የማድረግ አቅማችንም የተወሰነ ስለሆነ

ብዙ ጊዜ ትኩሳትና ራስ ምታት ያለው ሰው ሌላ ህመም እየተነገረው ስለሚሄድ ነው እንጂ ይሄ ህመም ስላልነበረ አይመስለኝም እኔ በአጠቃላይ። ነገር ግን አመጣጡ አሁን ምልክቶቹን እንደተናገርከው ትኩሳት አለ፣ ኃይለኛ ትኩሳት ይኖራል፣ ራስ ምታት አለ፣ በጣም ድክምክም የማለትና ጡንቻ የማህመም ምልክቶች ያሳያሉ። በተለይ በተለይ ግን ይህን ህመም ከሌሎች ጋር ስናወዳድረው

ገን ነው የሚታየው። ምንድን ነው እነዚህ ትላልቅ መገጣጠሚያ እንደ ጉልበት አይነት በጣም ህመም ይኖራል። አንዳንዴም ሊያብጡ ይችላሉ። እና በጣም ፌንት የሆነ አንዳንድ ጊዜ የማይታይ የቆዳ ራሽ ስኪን ራሽ ምንለው እንደ ሽፍታ አይነት እንደ ሽፍታ እንደ ሽፍታ አይነትም ይኖራል። አሁን እንዳልከው ሁሉም ሰው ላይ ሁሉም ምልክቶች በአንድ አይነት ደረጃ አይደለም የሚታዩት። አንዳንድ ሰዎች

የመገጣጠሚያ ህመም ብቻ ነው የሚብስባቸው፣ ትኩሳቱ እንዳለ ሆኖ። ለሁሉም ሰው ያለው አንድ ነገር ትኩሳቱ ነው። አንዳንዶቹ በራስ ምታት ነው በጣም የሚበዛባቸው፣ አንዳንዱ በሽፍታው ነው። ግ አሁን ህመሙ መኖሩ የታወቀ ቀን ማንኛውም ምልክት ሲታይ ተጠርጥሮ ምርመራው ስለሚካሄድ አሁን በአንዴ በአንድ ሺህ በአስር ሺህ በአስራ አምስት ሺህ ደረጃ ቁጥር ደረስን እንጂ ይሄ ምልክት ከማላሪያም ከታይፎይድም ከሌላ የባክቴሪያ ህመምም

የተለየ ምልክት ስላልሆነ በጣም አስቸጋሪ ነው፣ ለይቶ ይሄ ችኩንጉኛ ነው ለማለት። ሌሎችም የቫይረስ ህመሞች አሉ በጣም ከእሱ ጋር በባህሪ የሚመሳሰሉ እና እንደዚሁ በትንኝ የሚተላለፉ እንደነ ደንጊ ፊቨር የሚባሉ የዚካ ቫይረስ፣ አሁን በቅርቡ ተከስቶ የነበረው በዚህ በደቡብ አሜሪካ አካባቢ፣ እና እነዚህ በሙሉ ተመሳሳይ የሆነ ምልክት ስላላቸው እና ደግነቱ ደግሞ ምንድን ነው ጥሩነቱ ህመሙ ለአንድ ሳምንት የሚሆን ቆይቶ ራሱም ስለሚጠፋ

አንዳንዱ ሰው የወሰደው አንቲባዮቲክስ የሚያዳነው ይመስለዋል አንዳንዱ መድኃኒት ሳይወስድም ይሻለው እና ምርመራው የተፈለገበት ቦታ ላይ ሳይደርስ ስለሚቆም ሳናቀው እንቀራለን እንጂ ይሄ ህመም አዲስ ህመም አይደለም የመጨመር ሁኔታ ሊኖር ይችላል በተለያየ ምክንያት ህመሙ ግን የሚኖር ይመስለኛል መልካም ዶክተር ዳዊት እርስዎ እንደገለጡት ይሄ በወረርሽኝ መልክ መከሰቱ የተለየ ትኩረት እንዲስብ አድርጓል በአስር ሺዎች የተቆጠሩ ሰዎች ለዚህ ህመም መጋለጣቸው ተገልጿል

የደረሰውም ጉዳት እንዲሁ በተለያዩ ጊዜያት የጤና ጥበቃ ሚኒስቴር ይፋ አድርገዋል። ይሄንን ሁኔታ ከግምት አስገብቶ ይሄን አሳሳቢነት ትርጉም ወዳለው ጥንቃቄ መቀየር የሚቻል ከሆነ ለምሳሌ የተለመዱ ህመም ምልክቶች በመሆናቸው እነኚህ የህመም ምልክቶች ሲከሰቱ ሰዎች በቤታቸው የሚቆዩበት ሁኔታ ይፈጠር ከሆነ በራሳቸው ሊያደርጉ የሚችሏቸው ነገሮች ካሉ በጥንቃቄና በስጋት መካከል ያለውን ክፍተት ማጥበብ የሚያስችል መረጃ መስጠት የሚቻል ከሆነ

ሰዎች ቀደም ብሎ የተጠቀሱት ምልክቶች ሲታዩ ምን ማድረግ አለባቸው? መቼ ነው ሐኪምስ ማየት ያለባቸው? ሰው እንደተናገርከው ይሄ ህመም አሁን በወረርሽኝ ሆኖ ከፍተኛ የኢትዮጵያ ቦታዎች አካሎ እየታየ ነው። እንዳልከው በሶማሊያ ክልል አካባቢ፣ በድሬዳዋ፣ እዚሁም በኬንያ ቦርደሮች እና በአፋር ኤሪያ ታይቶ አሁን በሰፕተምበር ባለኝ ዴታ እንኳ ከኢትዮጵያ በቅርቡ ያገኘሁት ዳታ ባይኖርም

ወደ ከሰላሳ አንድ ሺህ ሰው በላይ ዳያግኖስት ሆኗል። ደግነቱ ምንድን ነው ወረርሽኝ መሆኑ ከታወቀ በኋላ እንደዚህ አይነት ምልክት ያላቸው ሰዎችን የጤና ጥበቃ መስሪያ ቤት የደም መርመሪያዎቹን ስላቀረበ በቀላሉ ምርመራው እየተደረገ ለማወቅ ስለሚቻል ነው። እንግዳው እየደረስ ነው እና ስለሆነ ጥሩ ነገር ነው። አሁን ችግሩ ያለው ምንድን ነው ይሄ ወረርሽኝ ጋብ ያለ ቀን እነዚህ የመመርመሪያ መሳሪያዎች ከሌሉና

ሐኪሞችም ወደ ነበረበት የመጠርጠር ኗቸውን ወደ ታች ካወረዱት እሱ ላይ ነው ችግር የሚመጣው እንጂ አሁን ጥሩ ነው ያለው። አሁን ችግሩ ምንድን ነው መሰለ ይሄ ቺኩንጉኒያ ቫይረስ የሚተላለፈው እንዳልነው በትንኝ ነው እና መከላከያውም ከትንኝ ጋር የተያያዘ ነው ማለት ነው። ትንኝን ሰው ከሚኖርበት አካባቢ ማራቅ ማለት። ትልቁ ችግር ያለው ምንድን ነው የህብረተሰባችን ቁጥር እየበዛ በሄደ ቁጥር እኛም ትንኞች የሚኖሩበት ቦታ ላይ

እየገባንባቸው ስለሆነ ህብረተሰቡና ትንኞች የሚገናኙበት እድል እየሰፋ በሚሄድበት ጊዜ እንደዚሁም ደግሞ ትንኞች እንደምታውቀው የተቋጠረ ውሃ ላይ የመራባት እንቁላል መጣል ነገር አለ እና ንፅህናው ባልተጠበቀበት ሁኔታ በከተሞች ላይ በቶሎ ተራብቶ ይህን ህመም የማድረስ አዝማሚያ ስላለ ይህንን ህብረተሰቡ ማውቀው አንድ ነገር ማድረግ ያስፈልጋል።

ትልቁ ነገር ምንድነው? ምልክቱን ካየኸው እንደተነገረው ምልክቶቹ ኖንስፔሲፊክ የምንላቸው ምልክቶች ናቸው። ደግነቱ ምንድን ነው? የችጉንጉኛ አንዱ ትልቁ ነገር በራሱ በአስር እስከ አስራ አራት ቀናት የሚከስም ህመም ነው። ብዙ ጊዜ አደገኛ የሆነ የሚቀር ለረጅም ጊዜ ስር ሰዶ የሚቀር ህመም የለውም። የመገጣጠሚያው ህመም ነው አንዳንድ ጊዜ እስከ ወራት ድረስ ሊቆይ የሚችለው፣ የቀሩት በሙሉ ይጠፋሉ፣ ራስ ምታቱም፣ ትኩሳቱም ሽፍታውም እንደተባለው

እና ስለሆነ በዛች ህመም በተሰማ ጊዜ ግን ቀጥታ እሱ የሚያክም እንደ አንቲባዮቲክስ ምናምን የለንም። ስለሆነ ምንድን ምናቸው ናን ስፐሲፊክ ትሪትመንት የምንላቸው እንደዚህ እረፍት መውሰድ፣ ፈሳሽ የሚወሰደውን መጨመር ምክንያቱ ትኩሳት ያለበት ጊዜ በላብን በምንም ብዙ ብዙ የሰውነታችን ንጥረ ነገሮችን ሉዝ ስለምናደርግ ከእሱ ጋር የተያይዘው የሚመጡ ችግሮችን ለመቅረፍ

ብዙ ፈሳሽ መውሰድ እና የትኩሳት መድኃኒት መውሰድ እና የተመሳ እነዚህ ናቸው መድኃኒት ብለን የምንሰጣቸው። አንዳንድ ሰዎች ላይ በጣም ህጻናት ላይ ና እንዲሁም አዛውንቶች ላይ ወይ ደግሞ ተደራራቢ ህመሞች ያሉባቸው ሰዎች ላይ የህመሙ የመጠንከር አዝማሚያ ሊያሳይ ይችላል። ሆነም ግን ሞት የሚያደርስ ወይ ደግሞ ከፍተኛ ጉዳት አድርሶ ቋሚ የሆነ ችግር የሚያደርስ ህመም አይደለም ባጠቃላይ።

ይሄ መታወቁ ጥሩ ነው። ዋናው ግን ምንድን ነው ይህን ሳይታወቅ ዝም ብሎ ትኩሳት ላይ ብቻ ሲሆን ብዙ ሰዎች ያልተፈለገ አንቲባዮቲክስ፣ ያልተፈለገ የማላሪያ መድኃኒት ሊወስዱ ስለሚችሉ እሱ ራሱ የሚያመጣው ጉዳት እና የህክምና ስርአቱ ላይ የሚኖረው ተጽዕኖ ቀላል ነገር ስለማይሆን እነዚህን ህመሞች ቶሎ ብሎ ጠንቅቆ ማወቁ እነዚህን የማያስፈልጉ መድኃኒቶች እንዳይወሰዱም የማድረግ አዝማሚያ አለ።

አድማጮች ውይይቱ አልተቋጨም። ከፕሮፌሰር ዳዊት ሰይድ ሲራጅ ጋር የጀመርነው ውይይት በሳምንቱ ሐኪሙን ይጠይቁ ይቀርባል። አሁን ግን ፕሮፌሰር ዳዊት ሰይድ ሲራጅን አመሰግናለሁ። እግዜር ስጥልኝ። አሁን በትላንትናው ምሽት አስተዋውቀን ሙሉንም የማሰማት እድል ሳይገጥመን የቀረውን ሰባ አንደኛውን የኤሚ የቴሌቪዥን አካዳሚ ሽልማት ለቅምሻ

ስብሰባ አንደኛው የኤሚ የቴሌቪዥን አካዳሚ ሽልማት ከትላንት በስቲያ ነው የተካሄደው። እንደ አውሮፓውያን የዘመን አቆጣጠር ጥር 25949 በሆሊዉድ የአትሌቲክስ ክለብ በሎስ አንጀለስ ከተማና አካባቢቢያ ብቻ የሚቀናበሩና የሚሰራጩ የቴሌቪዥን ፕሮግራሞችና የቴሌቪዥን ድራማዎችን ለማወደስ የተጀምረው ስነስርዓት እንደ አውሮፓውያን የዘመን አቆጣጠር ከ974 ዓ ም አንስቶ

በብሔራዊ ደረጃ በቴሌቪዥን ሥራዎች የአመቱን ምርጦች ማወደስ ማድነቅ ጀመረ። በትላንትናው ከትላንት በስቲያ ምሽት በሎስ አንጀለሱ የማይክሮሶፍት ቲያትር አዳራሽ ሲካሄድ፣ የኤችቢኦ ቴሌቪዥን ጣቢያ ተከታታይ ድራማ ዋናው አሸናፊ ሆነ።

ከፍተኛ ተወዳጅነት ያተረፈውና ለሁለት ሽልማቶች ታይቶ የነበረው ለስምንት ተከታታይ የትዕይንት ወቅቶች ወይም ምራት ሲተላለፍ ቆይቶ አጨራረሱ ግን ከአንዳንድ ተመልካቾቹ ዘንድ ውዝግብ አስነስቶ የነበረው ጌም ኦፍ ትሮንስ ነው።

ቀደም ብለን በቅምሻ የሰማነው የተከታታይ ድራማ ሽልማት የተባባሪ ተዋናያን ጨምሮ ዋናው የምሽቱ አሸናፊም ሆኗል። ጌም ኦፍ ትሮንስ አሸናፊ በሆነበት የድንቅ ተከታታይ ቴሌቪዥን ድራማዎች ዘርፍ ታዲያ ኦዝራክ፣ ፖዝ፣ ሰክሴሽን ና ዚስስ አስ የመሳሰሉትን ጨምሮ ስምንት ተከታታይ ቴሌቪዥን ድራማዎች እጩ ሆነው ቀርበው ነበር። በድንቅ ድንቅ የኩምክና ትዕይንቶች ዘርፍም ፍሊባግ የተሰኘው ተከታታይ ድራማ ሲያሸንፍ

በድራማ ዘርፍ ጆዲ ኮመር ከሊንግ ኦፍ በተሰኘው ድራማ ግሩም አጫዋተው አሸናፊ መሪ ተዋናይት ስትሆን፣ በወንዶቹ መሪ ተዋናዮች ጎራ ቦሊ ፖርተር ቢሊ ፖርተር ፖዝ ላይ ባሳየው አጫዋቱ አሸናፊ ሆኗል። በተከታታይ ድራማዎች የዓመቱ ድንቅ አዘጋጅ ኦዝራክ የተሰኘው ድራማ ዲሬክተር፣ ዋና አዘጋጅ ጄሰን ቤተማን ነው። በረዳት ምርጥ ተዋናይነት

ከሴቶቹ ጎራ ጁሊያ ጋርነር በኦርዛክ ላይ አጫወቷ የጌም ኦፍ ትሮኑ ፒተር ዲንክላጅ ደግሞ በወንዶቹ ጎራ አሸናፊ ሆኗል በድርሰት ጄሲ አርምስትሮንግ በሰክሰሽን በተሰኘው ድራማው አሸናፊነትን ተቀላይተዋል

አድማጮች አሁን ከማጠናቀቃችን በፊት ማጠቃለያ ዜና እናሰማ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በኒውዮርክ በሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር አድርገዋል።

ፕሬዚደንቱ በንግግራቸው ስለ አሜሪካ የጦር ኃይል ታላቅነት አውስተዋል። ስለ ንግድ፣ ስለ ኢሚግሬሽንና ብሄርተኝነት ፖሊሲዎቻቸውም በመሟገት ነው የተናገሩት። ዓለም አቀፋዊነት ግሎባሊዝም የሀገሮችን ለጋራ አላማ አብሮ መስራት መልቲላትራሊዝም የሚባለውን ምንጊዜም በመቃወማቸው የሚታወቁት ሚስተር ትራምፕ በተባበሩት መንግስታት ድርጅት ሶስተኛቸው የሆነውን የዛሬውን ንግግራቸውን የሚከተሉትን ቅድሚያ ለአሜሪካ

አሜሪካ ፈርስት ፍልስፍና ባስተጋባ መልኩ ነው የከፈቱት።

ፕሬዚደንቱ ዓለም አቀፍ ንግድን ግንኙነት የመቀየር ራእያቸውን አስመልክተውም አውስተዋል። ከቻይና ጋር የቀጠለውን የንግድ ንትርክን በተመለከተ ያቺ ሀገር ፍትሐዊ ባልሆነ የንግድ አሰራር ነው የምትንቀሳቀሰው ሲሉ ወንጅለዋል። የኢሚግሬሽን ፖሊሲዎቻቸውንም በመከላከል ተናግረዋል። ትረምፕ በማህበራዊ ፍትህ ስም የሚቃወሙኝ ለህገ ወጥ የሰው አዘዋዋሪና ለሱስ አስያዥ መድኃኒት በድብቅ አስገቢዎች ሽፋን እየሰጡ ነው ሲሉ ወቅሰዋል።

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶቻችን ሞገድ በየቀኑ ከምሽቱ ሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን ያንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድ ናችሁ ቆንጂት ታዬና አሉላ ከበደን። የትግርኛ ስርጭት ይቀጥላል። በእኛ በኩል በሰላም ደሩ። ነገ እንገናኛለን በተለመደው ሰዓት በሶስት